ሳውዲ ሳዑዲ አረቢያ የሚገኙ ኢትዮጵያውያን የተሰጠውን ተጨማሪ የአንድ ወር የእፎይታ ጊዜ እንዲጠቀሙና ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስት ጥሪ አሰምቷል። ጊዜው ቢያልፍና የሳዑዲ አረቢያ መንግስት ዜጎችን በግዴታ ወደ መመለስ ተግባር ቢገባ በሚል እየተደረጉ ያሉ ዝግጅቶች መኖራቸውንም አመልክቷል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ሳውዲ አረቢያ የውጭ ዜጎች አገሯን ለቀው እንዲወጡ ያስቀመጠችው የጊዜ ገደብ ለተጨማሪ አንድ ወር ተራዝሟል። የኢትዮጵያ መንግስት ዜጎች እድሉን እንዲጠቀሙ ጥሪ ያቀረበውም ይህንኑ መነሻ በማድረግ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ያብራራሉ። ለኢትዮጵያ መንግስት ከዚህ በላይ ትልቅ ብሔራዊ ጉዳይ የለውም። ዜጎቻችን ይህንን እፎይታ ጊዜ መጠቀም አለባቸው። ለሁሉም ነገር መጨረሻ ይኖረዋል። ገደብ አልባ የሆነ እፎይታ ጊዜ ሊኖር አይችልም። ከተለያዩ መስሪያ ቤቶች የተውጣጣ ኃይል አቋቁሞ እየተንቀሳቀሰ ያለው የኢትዮጵያ መንግስት ከዚህ በኋላም በርካታ ዜጎች እንደሚመለሱ ተስፋ አድርጓል። በቦሌ አውሮፕላን ማረፊያ የሚታዩ የእቃ ማስቀመጫ ድንኳኖች፣ ክሊኒኮችና ሌሎችም በዚህ ግብረ ኃይል የሚካሄዱ ዝግጅቶች መሆናቸው ተገልጿል። የወጣቶችና ስፖርት ሚኒስቴር የፕሮቶኮል ኃላፊና የግብረ ኃይሉ አባል አቶ መላኩ ተሰማ ለአሜሪካ ድምጽ እንዳሉት እስካሁን ወደ ሰባ ሺህ የሚደርሱ ዜጎች ገብተዋል። የእኛ ሀገር ዜጎች ቁጥራቸው አምስት መቶ የሚጠጋ የመኖሪያ ፍቃድ የሌላቸው አካላት ዜጎቻችን አሉ። በአጠቃላይ በህጋዊ መንገድ በራሳቸው ትኬት ቆርጦ የመጡ ሊሴባ ሲወስዶ ተመዝግበው አዋጁን ተከትሎ የመጡ ኢትዮጵያውያን ቁጥር በኢሚግሬሽን በኩል ያለፉ ከስልሳ እስከ ሰባ ሺ የሚጠጋ ሰው እንደመጣ ነው እኛ ጋር ያለው መረጃ። ይህም ሆኖ ግን የተራዘመውን የጊዜ ገደብ የማይጠቀሙ ዜጎች እንደሚኖሩ ተሰክቷል። በቅርቡ የተመለሱና በግብረ ኃይሉ በተዘጋጀው ማቆያ የሚገኙ አንዳንድ ኢትዮጵያውያን አስተያየትም ይህንኑ ስጋት ያጠናክራል። ሳውዲ አረቢያ አባ አሪሽ በተባለ ስፍራ በሆቴል ጽዳት ስራ ላይ የቆየችው ደስታ ገብረ ሐዋርያ እንደምትለው እህቷን ጨምሮ መምጣት የማይፈልጉ ሰዎች ታውቃለች። ስንገባ ምን እንበላለን? ምን እንጠጣለን? በር የለምናምን ይላል ሁለት ዓመት አንድ ዓመት መስራት አለብኝ ካሰራ እንሄዳለን ያሉ። እኔ እንኳን ምንም ብር የለኝም። በቃ ሁሉም ተውቼ ሀገሬ መግባት ይቻላል ብዬ መጣሁ። የሄዱበትን እዳ ስላልከፈሉ ነው። ምን እንሰራለን፣ ምን እንበላለን ገብተን የሚሉት። አዎ ብዙ ሰው አለ። ከዛ ሄጁ እዳ በዛ ደግሞ በኢትዮጵያ ሀምሳ ሺህ ብር ስሳ ሺህ ብር አለ። እና በቃ እንሄድም ያሉ ነው። እ እግዚአብሔር ይመስገን እዳ ብቻ ነው የጨረሽኩ። አስር ሺህ በሪያል ማለት ነው። እነሱ መምጣት ያልፈለጉት አሁን ስላልጨረሱ ነው። ኢትዮጵያውያኑ እዳ መክፈል ያልቻሉት በቂ ገንዘብም ያልቆጠቡት በዚያ ያሉ ሁኔታዎች አገራቸው እያሉ ከተነገራቸው የተለዩ በመሆናቸው እንደሆነ ተመላሾች ያስረዳሉ ላለፉት አራት ዓመታት በዚያው በሳዑዲ አረቢያ የቆየችውና በሰው ቤት ተቀጥራ የሰራችው ሌላዋ ተመላሽ አዋ መሀመድ ይሄንን ሀሳብ ካንጸባረቁት አንዷ ናት ጠበኩት አይደለም ምን ነበር የጠበቅሽ አንቺ ምን አገኘሽ ጥሩ ነገር ነው ነበር ጠበቁት እንደጠበቁት አይደለም ናፍቆት አለ ያን የአረብ ጨዋታ አለ ምን አለ በርካታ ዜጎች በተለያዩ ምክንያቶች ባይመለሱና የፎይታ ጊዜ ቢጠናቀቅ የሳውዲ መንግስት ወደ አስገዳጅ እርምጃ ሊገባ እንደሚችል ይገመታል። በግብረ ኃይሉ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ተወካይ የሆኑት አቶ አስመላሽ ገብረ ሕይወት ይህንኑ ስጋት ያብራራሉ። የመጨረሻ ጊዜ ገደብ ይመስለኛል። ስለዚህ አንድ መንግስት እጉሱ ካለቀ በኋላ ከባድ ነው። አንደኛ አሰሳ ከቤት ለቤት አዘጋጃለሁ ብለዋል። ሁለተኛ አንድም ንብረት ይዘ የሚወጣ የለም ብለዋል። ይሄ ሆኖ የተገኘ ማለት ነው። ሶስተኛ አሽራ ደጋግሞ አንስቶ እንደሚልካቸው አስቀምጧል። ስለዚህ የባሰ ጉዳት እንዳይደርስ ነው ዲፕሎማሲ ጥረቱ የቀጠለ አሁንም ጥረቱ ይቀጥላል እንጂ እንደ እኔ እምነት መጥፎ ይሆናል ግምት አለ። ሪፖርት የሚደረጉ ብዛት ስላለ መንግስት ለከፋው ሁኔታም ቢሆን መዘጋጀቱን እየገለጸ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ይሄንን ነው የሚገልጹት። ይሄ ፎይታ ጊዜ አልቆ መንግስት ባስቀመጠው አሰራር መሰረት ወደ መመለስ ከገባ ሊመጣ የሚችለውን ሁኔታ መቋቋም የሚያስችል ጥረት በመንግስት በኩል እየተደረገ ነው። እናም ቀጣዩ አንድ ወር በሳውዲ አረቢያ ከሚገኙ ኢትዮጵያውያን ዜጎች አንጻር እጅግ ወሳኙና ብዙ ስራ የሚጠይቅ መሆኑ ይታያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።